የጠቅላይ ሚኒስትር መለስ ዜናዊን ሕልፈት ተከትሎ ከተለያዩ የኢትዮጵያ ተቃዋሚ ድርጅቶች መግለጫዎች እየወጡ ነው። ዝርዝሩን ሰለሞን አባተ ይዞታል። በየድርጅቶቻቸው ስም መግለጫዎቻቸውን ለአሜሪካ ድምፅ ያሳወቁት የመድረክ የመላ ኢትዮጵያ አንድነት ድርጅት የአረና ትግራይና የኦሮሞ የምክክር መድረክ መሪዎችና ኃላፊዎች ናቸው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በመድረክ ደረጃ ተነጋግረን ትናንት የያዘን መግለጫ ልከናል። የላግኖ የያዘን መግለጫም አንድ ነፍሳቸውን ይማር፣ ለቤተሰቦቻቸው ጽናቱን ይስጣቸው የሚል ነው ሁለተኛ በተቻለ መጠን አመራሩን የተረከቡ ሰዎች ለሁላችም የምትሆን ኢትዮጵያ እንድትፈጠር ሀገሪቷን ወደ ብሔራዊ እርቅ መንገድ እንዲመሩ መልእክታችን አስተላልፈናል። የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንት አቶ ወንድማገኘሁ ደነቀ እንግዲህ በሀገራችን ላለፉት ሀያ አንድ አመታት ሲመሩት የነበረው ጠቅላይ ሚኒስትር አርፈዋል። ይሄ የሰው ልጅ እጣ ነው። ከዛ በኋላ ግን ዋናው ነገር የሀገር ጉዳይ ነው። ከዚህ በፊት ብዙ ችግሮች ተከስተዋል። ስለዚህ ይሄን ተከትሎ ኢህአዴግ አንድ አማራጭ ሊጠቀም ይገባል ነው የምንለው። እኛ ያቀረብነውም ጥሪ አጠቃላይ ሁሉን ያቀፈ ኮንፈረንስ እንዲጠራ ነው። ያ ኮንፈረንስ እንግዲህ ፓርቲዎችን እና የሀገራችንን ህዝብ ሰላም፣ አንድነትና እድገት ወደፊት ሊያስቀጥል በሚችል መልክ መቀጠል አለበት ነው የምንለው እኛ እና በአጠቃላይ ከግለሰብ ይልቅ ሀገራዊ የሆነውን ነገር መፍትሄ ልናገኝለት ይገባል እያን ነው እና የደረሱትን ችግሮች የሚፈታ ሁሉን ያቀፈ ኮንፈረንስ ፓርቲዎች ብቻ አይደሉም፣ ሁሉንም ምሁራንን፣ ሌሎችንም የሲቪክ ማህበራትን፣ በአጠቃላይ ሀገር ውስጥና ውጭ ሀገር ያሉት ሁሉ መክረው ኢትዮጵያን ከዚህ በኋላ ወደ ሰላም አንድነትና ልማት ወደፊት የሚያራምድ አቅጣጫ ሊቀየስ ይገባል ነው የምንለው። ከዚያ በፊት የነበረው ችግር አሁን ትተን አንድ እርምጃ መሄድ አለብን የሚል ነው። ከዛ ጋር የተያያዘ መግለጫ ነው ያወጣነው። የአረና ትግራይ ሊቀመንበር አቶ ገብሩ አስራት እኔ በበኩሌና እንዲሁም የአረና አባላት በጠቅላይ ሚኒስትር መለስ ዜናዊ ሞት ምክንያት የተሰማንን ሐዘን በተደጋጋሚ መግለጫ ሰጥተናል። ሆኖም አልፎ አልፎ መግለጫው በመንግስት ሚዲያዎች የተላለፈ አይደለም። እኔም በግሌ ከጠቅላይ ሚኒስትር ጋር የአስራ ስድስት ዓመት ያህል በትግል አብረን ኑሮናል እንዲሁም በመንግስት ስራም ለአስር አመታት አብረን ቆይተናልና በግሌም በፓርቲም ስም የተሰማኝን ሀዘን ለመግለጽ እወዳለሁ። በዚህ አጋጣሚ ለቤተሰቦቻቸው መጽናናትን መኛለሁ። ይህን ካልኩ በኋላ ግን በተለይ ለቀሪው ጓደኞቻቸውና ለፓርቲያቸው የማስተላልፈው ነገርም ይኖረኛል። ይኸውም ኢትዮጵያ በብዙ ችግሮች የተተበተበች አገር ነች። ኢትዮጵያ የህግ የበላይነት በሚገባ የተከበረባት ሀገር አይደለችም። የዲሞክራሲና የሰብአዊ መብቶች ጥሰት ይታያል። ስራ አጥነትና የኑሮ ውድነቱን በጣም ከፍተኛ ነው። ድህነት እንሰራፍቷል። እነዚህ ዘርፈ ብዙ ችግሮች ለመፍታት ኢህአደግ ከማንኛውም ጊዜ በልበ ሰፊነት በኢትዮጵያ ውስጥ ያገባናል ከሚሉ ዜጎች ጋር ወይ ባለድርሻዎች ጋር መነጋገር ይኖርበታል። ከዚህ ተነስቶም በሀገራችን ብሔራዊ ውይይትና መግባባት እንዲኖር እንፈልጋለን እና አረና እኔም በግሌ ለዚህ በሀገሪቱ የሚፈጠረው መግባባት እና ብሔራዊ ውይይት ዝግጆች መሆናችን እንገልጻለን። ይህ ነው ባጭሩ ለማለት የምፈልገው። የኦሮሞ የምክክር መድረክ ወይም ኦሮሞ ዲያሎግ ፎረም የውጭ ጉዳይ ተጠያቂና ቃል አቀባይ አቶ ሌንጮ ባቲ። የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም ማለፍ፣ እንደ አንድ ፍጡር እንደ አንድ ሰው የእሱ ሞት የሚያስደስተን ነገር አይደለም። ነገር ግን በእሱ አገዛዝ ስር የኦሮሞ ህዝብ ለሀያ አንድ ዓመታት ትልቅ እንግልነት፣ መታሰር፣ መሰደድ፣ መገደል እና ብዙ ብዙ ችግሮች የመብት ማጣት ችግሮች ደርሰውበታል እና በዚህ እልፈት እኛ የምንለው እቺ ሀገር ኢትዮጵያ ብዙ ጊዜ ብዙ እድሎች መጥተው ብዙ እድሎችም አምልጠዋታል፣ በመሪዎች ግትርነት የተነሳ እና በዚህ አጋጣሚ እኛ የምንለው የሚያስደስተ ነገር የስርዓት ለውጥ ኖሮ የኦሮሞ ህዝብና ሌላ የኢትዮጵያ ህዝቦች ከጭቆና ተላቀው የዲሞክራሲ ነፃነትና እድገት ሲጎናጸፉ ነው የምንደሰተው። እና በዚህ አጋጣሚ እኛ የምንለው ይህ ጊዜ ይህ አጋጣሚ ያለፈውን አካሄድ ወደኋላ መለስ ብሎ በመመልከት ይህ አስከፊ አካሄድና በብዙ የኢትዮጵያ ህዝብ ተቃውሞ የገጠመ ያቋቋመው መንግስት እያደረሰ ያለውን ስህተት አስተካክሎ ቆም ብሎ ራሱን አይቶ እንዴት ይህቺ ሀገር ወደፊት እንደምትሄድ ማሰብ አለበት። በዚህ አጋጣሚ የኦሮሞ ምክክር መድረክ የምንለው በዚህ አጋጣሚ ኢትዮጵያ ውስጥ ብሔራዊ እርቅና ብሔራዊ መመካከር መድረክ ተከፍቶ ሁሉንም ያካተተ ሁሉንም ተቃዋሚ ህብረተሰብና መንግስትን ያካተተ ስብሰባና ብሔራዊ እርቅ ያስፈልጋታል። ይሄ ብቻ ነው ይህቺን ሀገር ወደፊት ሊያስገድ የሚችለው አለበለዚያ፣ አሁንም ይህቺ ሀገር የጦርነት የለቅሶና የብሶት አውድማ ነው የምትነው። እና ይሄ አጋጣሚ ያለፈውን ችግሮች እናስተካክልበት አጋጣሚ እንዲሆን ጥሪያችንን እናቀርባለን። በጠቅላይ ሚኒስትር መለስ ዜናዊ ህልፈት ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከመኢአድ፣ ከአረና ትግራይና ከኦሮሞ የምክክር መድረክ መሪዎች የተላለፉ መግለጫዎችን ነው ያደመጣችሁት። በሌላ ተያያዥ ርዕስ የጠቅላይ ሚኒስትር መለስ ዜናዊ መንግሥት ሽብርተኞችና ከሃዲዎች እያለ የሚጠራቸው ሁለት ተቃዋሚ ድርጅቶች ከጠቅላይ ሚኒስትሩ ህልፈት በኋላም የሚፈልጉት ከመንግስቱ ጋር መወያየት መሆኑን ተናግረዋል ይላል። ቀጣዩ ዘገባችን አኒታ ፖል ከጆሃንስ በርግ የላገችው ነው። ሰለሞን አባተ አዘጋጅቶታል። የግንቦት ሰባቱን መሪ ብርሃኑ ነጋን የሀገር ጠላት የኦጋዴን ብሔራዊ ነጻነት ግንባሩን አብዱራህማን ማሃዲና ድርጅታቸውን ሽብርተኞች ብሎ ነው የኢትዮጵያ መንግስት የሚጠራቸው። እነዚህ ሁለት ፖለቲከኞች የየራሳቸው የተለያዩ አስተሳሰቦችና ርእዮት ያላቸው ቢሆኑም የጠቅላይ ሚኒስትር መለስ ዜናዊን መንግስት ለዓመታት ሲታገሉ ቆይተዋል። አሁን ታዲያ ባላንጣቸው መለስ ዜናዊ አልፈውም የሚፈልጉትን ጥያ ጥያቄ እየደገሙ ነው። ተቀምጦ መነጋገር፣ መደመጥ። ይህ ጉዳይ ግን እውን ይሆናል ብለው እንደማያስቡ አንድ የመንግሥቱ ባለሥልጣን ተናግረዋል። ዶክተር ብርሃኑ ነጋ ልዩነቶችን በሰፋ ሁኔታ ማስተናገድ የሚችልና ክፍት መድረክ ያለው መንግሥት ያስፈልጋል ባይ ናቸው። መለስ ቢያንስ ከሰውና ከተቃዋሚዎችም እንደምረዳው አንድ ግልጽ የሆነ ነገር ብዬ የማስበው መለስ በኢትዮጵያ የመጨረሻው አምባገነን ገዥ መሆን አለባቸው የሚል ነው። ኢትዮጵያ የተረጋጋች ሀገር ልትሆን የምትችለው እውነተኛ ዲሞክራሲ ሲኖራት ነው። ኢትዮጵያ የተረጋጋችና ሕልውናዋም በዘላቂነት የተጠበቀ የሚሆነው ዲሞክራሲያዊ ስርዓትን ለመገንባትና የዜጎቿን መብቶች ለማክበር በሚያስችል ሁኔታ ወደፊት ስንራመድ ብቻ ነው። ለኢትዮጵያም ለአካባቢዋም መረጋጋትን ሊያመጣ የሚችለው ብቸኛው መንገድ ነው ብዬ የማስበው ይህንን ብቻ ነው። ዶክተር ብርሃኑ መንግስትን በኃይል በመጣል ሴራ ተከስሰው በሌሉበት የእድሜ ልክ እስራት ተፈርዶባቸዋል። ቀደም ሲልም ድርጅታቸው ግንቦት ሰባትም በመንግስት ግልበጣ ተከስሶ የጥፋተኝነት ብይን ተላልፎበታል። ዶክተር ብርሃኑ ግን የቀረቡባቸውን ውንጀላዎች ሁሉ አይቀበሉም። በአሁኑ ጊዜ ፔንሲልቬንያ፣ ዩናይትድ ስቴትስ በሚገኘው በክኔል ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ዶክተር ብርሃኑ ኢትዮጵያ ውስጥም ለውጥ ሊያመጣ ይችላል ያሉትን የፖለቲካ ንቅናቄ ይመራሉ። ዶክተር ብርሃኑ ነጋ መንግስትን በኃይል በመጣል ሴራ ሲከሰሱ የአሁኑ የመጀመሪያቸው አይደለም። የ997 ቱን ምርጫ ተከትሎ በተመሠረተባቸው ክስ ከሌሎችም በርካታ የቀድሞ የቅንጅት ለዲሞክራሲና ለፍትህ ባልደረቦቻቸው ጋር ወህኒ ከወረዱ በኋላ ከመንግስቱ በተሰጠ ምህረት ተለቀው ከሀገር ወጥተዋል። ይሁን እንጂ ለመለስ ክፉን እንደማይመኙ ዶክተር ብርሃኑ ተናግረዋል። እንደምታውቁት ቀድሞም ለመለስ ነግሬዋለሁ። ህዝብ እስከ መረጠ፣ ህዝቡ ድምፁን ላንተ እስከ ሰጠ፣ ስርዓቱ ነጻ የፍትህ አካላት እንዲኖሩ ነጻ የፖሊስ ኃይልና ሌሎችም መኖራቸውን ካረጋገጠ፣ አንተ ስልጣን ላይ ብትቆይ እኔ ተቃውሞ የለኝም ብዬዋለሁ። እኔ ከእርሱ ጋር የግል ቅሜ ወይም ጠብ የለኝም። እርሱ የፈጠረው ስርዓት ነው አስቸጋሪው። እኔ ችግር ያለብኝ በጎሳ ላይ በተመሠረተው እርሱ በፈጠረው አስቸጋሪ ሥርዓት ላይ ነው። በመሆኑም ዲሞክራሲ ካለን እንደ እውነቱ ማን ነው እየመራ ያለው የሚል ጥያቄ አይነሳም። በዚህ በያዝነው ዘመን አገሬና ዘጠና ሚሊዮን ሕዝቧ በእንዲህ አይነት ጨለማ ውስጥ የመገኘታቸው ነገር ያሳዝነኛል ያስቆጣኛልም። ይህቺ አገር ከሀብታም ታሪክ፣ ረጅም ዕድሜ ያላቸው ባህሎችና ልማዶች ያሏት ናት። ህዝቧ ነጻነቱን ምን ያህል እንደሚያፈቅር በሚያሳይ ሁኔታ በአውሮፓውያን በቀኝ ያልተገዛች ሀገር ነች። በዚህ በያዝነው ዓመት ይህቺ ሀገር፣ ይህ ኅብረተሰብ በአምባገነናዊ አገዛዝ ስር መገኘቱ ልክ አይደለም። ይሄ ነው የእኔ ሀሳብ። የመንግሥቱ ቃል አቀባይ ሽመለስ ከማል ግን የዶክተር ብርሃኑን ሐሳብ መንግሥታቸው ከጉዳይ ይጥፈዋል ብለው እንደማያስቡ ጠቁመዋል። ብርሃኑ ነጋ የታገደ ሽብር ፈጣሪ ነው። ከህግ ያመለጠ ወይም የሸሸ ሰው ነው። የማይታረም ወንጀለኛ ነው። በእኛ እምነት እርሱ የተቃውሞውን ወገን አይወክልም። ዶክተር ብርሃኑ ግን ንቅናቄያቸው በተፈጥሮው ሙሉ በሙሉ በፖለቲካ ላይ የተመሠረተና ያተኮረ መሆኑን ነው የሚናገሩት። ለሰላማዊ ለውጥም ቁርጠኛ መሆናቸውን ገልጸዋል። ሌላው በሶማሌ ክልል ውስጥ ለዓመታት የትጥቅ ትግል እያካሄደ ያለው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የራስን ዕድል በራስ ለመወሰን መብት እየተዋጋ መሆኑን ይናገራል። የታጠቀው ቡድናቸው ሽብርተኛ ተብሎ መጠራቱ አግባብ ወይም ትክክል እንዳልሆነ የኦብነጉ ቃል አቀባይ አብዱራህማን ማህዲ ይናገራሉ። ምክንያቱም እርሳቸው እንደሚሉት ግንባራቸው በሲቪሎች ላይ የሚያደርሰውም ሆነ የሚቀሰቅሰው ጥቃትና የአመጻ ተግባር የለም። ኦብነግ ሌሎቹን አማጺ ቡድኖች መገናኘቱን መሐድ አመልክተው ሁሉም የሚስማሙበት አንድ ነጥብ ወደፊት ለመራመድ መነጋገር አስፈላጊ በመሆኑ ጉዳይ ላይ ነው። ሁላችንም ያለን አቋም አንድ አይነት ነው። የአሁኑ ለውጥ የሚያመጣው ብዙ ትርጉም የለም። ይሁን እንጂ ከኢትዮጵያ መንግስት ጋርና ከሌሎችም ፓርቲዎች ጋር በአሁኑ ጊዜ ኢትዮጵያ ውስጥ ስላለው ለውጥ አጋጣሚውን መጠቀም ይቻላል። ይሁን እንጂ የአሁኑ አገዛዝ ለተወሰነ ጊዜ በስልጣኑ ላይ እንደሚቆይ እናውቃለን። የአካሄዳችንን አቅጣጫ ለመለወጥ ግን ይህ ጥሩ አጋጣሚ ነው። በኢትዮጵያ የፖለቲካ ቅርጽ ላይ የሚለወጥ አንዳች ነገር የለም ይላሉ የመንግስቱ ቃል አቀባይ ሽመልስ ከማል ማንም አይገባም። ሁሉም ነገር በነበረው ሁኔታ ይቀጥላል። ታላቅ መሪ ብናጣም ሁሉም ነገር በስርዓት እየተከናወነ ነው። የጠቅላይ ሚኒስትሩ አስክሬን ለሽኝት በቤተ መንግሥት ይገኛል። ምክትል ጠቅላይ ሚኒስትር ሆነው ሲያገለግሉ የቆዩት ኃይለማርያም ደሳለኝ እስከ መጪው ምርጫ የጠቅላይ ሚኒስትሩን ጽሕፈት ቤት እንደሚረከቡ መገለጹ ይታወሳል።